The Voice of America. የተባበሩት መንግስታት ድርጅት የህዳሴ ግድብ ጉዳይ ወደ አፍሪካ ህብረት እንዲመለስ በጸጥታው ምክር ቤት አባላት መወሰኑ ለኢትዮጵያ ትልቅ የዲፕሎማሲ ስኬት መሆኑን የውጭ ጉዳይ ሚኒስቴር ገለጸ። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ሁለተኛው የግድቡ ሙሌት ከተጠናቀቀ ግብፅና ሱዳን ፊታቸውን ወደ ትብብር ይመልሳሉ ሲሉ ተናግረዋል። አምባሳደር ዲና ከትግራይ ክልል ጋር በተያያዘ በሰጡት መግለጫ ደግሞ ለሰብአዊ ድጋፍ አገልግሎት የአየር ክልሉ ሙሉ በሙሉ መፈቀዱን አስታውሰው፣ ነገር ግን ሁሉም አይሮፕላኖች ሲገቡም ሆነ ሲወጡ አዲስ አበባ ላይ እንደሚፈተሹ ተናግረዋል። ከተኩስ አቁም ስምምነት ጋር በተያያዘ ህወሓት ያስቀመጣቸውን ቅድመ ሁኔታዎች ሊሆኑ የማይችሉ በማለት ተቀባይነት የላቸውም ብለዋል። ኬኔዲ አባተ ዝርዝር ዘገባውን ያቀርባል የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ካነሷቸው ነጥቦች መካከል በህዳሴ ግድብ ዙሪያ በጸጥታው ምክር ቤት የተካሄደው ስብሰባ ዋነኛው ነው ሁሉም የጸጥታው ምክር ቤት አባላት የግድቡ ጉዳይ ወደ አፍሪካ ህብረት እንዲመለስ መግለጻቸውን ያነሱት አምባሳደር ዲና ይህም ለኢትዮጵያ ትልቅ የዲፕሎማሲ ስኬት እንደሆነ ተናግረዋል ይህ አጀንዳ እንግዲህ እንደምታውቁት ትላንትና አሜሪካን ሀገር በሴኪሪቲ ካውንስል እንዳልሆነ ሆኗል። ከዚህ በኋላ አጀንዳው ሴኪሪቲ ካውንስል ሊመጣ አይችልም የአፍሪካ ጉዳይ ነው ብለ ሁሉም ማለት ይቻላል አስራ አምስቱም ማለት ይቻላል ቶናቸው ይለያይ እንደሆነ እንጂ ለሴኪሪቲ ካውንስል ጉዳይ ነው በሚል ያመለጠ ነገር ከመሆኑ ጋር ወደዛ እንዲወሰድ ወስነዋል። ይሄ በጣም ለእኛ ዲፕሎማሲ ትልቅ ስኬት ነው ብለን ወሰን ነው። ምክንያቱም ቀደም ሲል እነዚህ የጸጥታ ጥበቃ ምክር ቤት አባል ቋሚ የሆኑትንም ቋሚ ያልሆኑትንም በተናጠል ቨርችሊም ፊዚካሊም በተወካዮቻቸው አማካኝነት ስናነጋገር ነበር የቆየ ነው። በውጭ ጉዳይ የተለያዩ ዲፓርትመንቶች የእነሱን አምባሳደሮች ጭምር እንጌጅ የማድረግ ስራዎች በስፋት ተሰርተዋል። ይሄ ትላንትና እንግዲህ ውጤቱን አይታችሁታል። በሂደት ላይ የሚገኘው ሁለተኛው የግድቡ ሙሌት ከተጠናቀቀ ግብፅና ሱዳን ፊታቸውን ወደ ትብብር ይመልሳሉ ያሉት ቃል አቀባዩ ከዚህ በኋላ የግድቡን ጉዳይ ወደ ጸጥታው ምክር ቤት አይወስዱትም ሲሉም ነው የገለጹት። ከዚህ በኋላ ሁለተኛ ሙሌት ነው ትንሽ ዳገት የሚሆንብን እሱ ካለቀ በኋላ ሌሎች አይኖችን ይከፍታሉ፣ ወደ ትብብር፣ ወደ ኢንቴግሬሽን፣ ወደ አብሮ መስራት ይመጣሉ። የግብፁ ምንም ሰው እዛ ወጥቶ ትንሽ ፎክረዋል እንጂ ምንም ይሄ ነገር ትን መጨረሻ አይደለም ምናም ብለዋል ይባላል። ይሄ ኖርማል ነው ለውስጥ ፍጆታ የሚባል ያህል ነገር ስላለ ማለቴ ነው እንጂ ከዚህ በኋላ ምንም ነገር የለም። አለቆቻቸውም ገብቷቸው ነው። ትላንትና ምንም አላሉም። ጥሩ ነው። ወደ አፍሪካ ህብረት ይመለስ ብሏል። ባህር ማዶ ሲወስዱት ይሄ ሁለተኛ ነው፣ ሶስተኛ ጊዜ ነው። ባለፈው ተመለሰ። አሁን ግን ዋናው ባህር ማዶ ወሰዱት። ስለዚህ ሁለተኛ ወደዛ ወስዱትም። የኢትዮጵያ ውጭ ጉዳይ ሚኒስቴር በአዲስ አበባ ከሚገኙ የናይል ተፋሰስ ሀገራት አምባሳደሮች ጋር ባደረገው ውይይት የህዳሴ ግድብ ጉዳይ ወደ ተመድ የጸጥታው ምክር ቤት መሄዱ ትክክል እንዳልሆነ ከመግባባት ላይ መደረሱንና የአረብ ሊግ ጉዳዩ ወደ ጸጥታው ምክር ቤት እንዲሄድ ማድረጉ ለአፍሪካ ህብረትና ለአፍሪካ ሀገራት ያለውን ንቀት እንደሚያመለክት አምባሳደሮቹ ማንሳታቸውንም ገልጸዋል። አምባሳደር ዲና ከትግራይ ክልል ጋር በተያያዘ በሰጡት መግለጫ ደግሞ ለሰብዓዊ ድጋፍ አገልግሎት የአየር ክልል ሙሉ በሙሉ መፈቀዱን አስታውሰው፣ ነገር ግን ሁሉም አውሮፕላኖች ሲገቡም ይሁን ሲወጡ አዲስ አበባ ላይ አርፈው ፍተሻ እንደሚደረግባቸው ተናግረዋል። ፍተሻው ከአውሮፕላኖች በተጨማሪ መኪኖችንና ግለሰቦችንም እንደሚጨምርም አክለው ገልጸዋል። ለሰባ እርዳታ አድራሾች የበረራ ፈቃድ አለ። እንደምታውቁት በረራው ግን በዚህ በአዲስ አበባ በኩል ነው። እዚህ ከደረሱ በኋላ ከዚህ ወደዛ የሚሄዱት ይሄ ተፈቅዷል። ኦልሬዲ እዛ ጋ ያለውን ኮንፊውዥን መጥራት አለበት። ተፈቅዷል ሙሉ በሙሉ በረራ ግን፣ ኤርስፔሱ የተፈቀደው ይሄ ነው። እዚህ ደርሰው ከዚህ ወደዛ ሄዳሉ። ሲመለሱም በዚህ ነው የሚሄዱት። ከአዲስ አበባ የሚሄዱት ደግሞ እንደ ማንኛውም ስታንደርድ ተፈትሾ ነው የሚሄደው። ይሄ ደግሞ በየትኛውም አለም አቀፍ መመዘኛ የሚደረግ ኢንስፔክት ተደርጎ ማለት የትም የትም ሀገር በምዕራቡም በምስራቁም ራሱ ደህንነት ሲል ሀገር እንደዚህ አይነት በረራዎችን ሪስፐክት ያደርጋል ማለት ነው። አይሮፕላን ይሁን መኪና፣ ባቡር ለአንድ ሀገር ናሽናል ሴኩሪቲ መፈተሽ ግለሰብ አቆሙ መፈተሽ የሀገር መብት ነው። ይሄ ምንም የሚቆም አይደለም። አንፈተሽም ምናምን የሚለው ባይመጣ ነው የሚሻለው። የፈረሰውን የተከዜ ድልድይ መልሶ የመገንባት ስራ መጀመሩን አምባሳደር ዲና በመግለጫቸው አንስተዋል። የተከዜ ድልድዩ መፍረሱንም ታውቃላችሁ። በዚሁ ኃይል እሱንም እንደገና ሪስቶር ለማድረግ ስራ እየተሰራ ያለበት ሁኔታ ነው ያለው። ከተኩስ አቁሙ ስምምነት ጋር በተያያዘ የትግራይ መንግስት ነኝ ያለው አካል ያስቀመጣቸውን ቅድመ ሁኔታዎች ሊሆ ሊሆኑ የማይችሉ በማለት ተቀባይነት እንደሌላቸውም ጠቁመዋል። ለዩኒላተራሊ መንግስት ለወሰደው ሲስፋይር ይሄ ሀይል እስካሁን ፖዚቲቭ ምላሽ የለውም። ሌሎች እንደምታቁት ያልተፈለጉ ሊሆኑ የማይችሉ ኮንዲሽኖችን እየደረደረ ያለበት ሁኔታ ነው ያለው ኒኬዝ ሲስፋይሩ ለግብርናም አስቦ ለመ ትንሽ ለማሰብም ለመረጋጋትም ህዝቡንም እድል ይሰጠዋል የሚል ግምገማ ነው ያለው። የኢትዮጵያ መንግስት የኤምባሲዎቹን ቁጥር እንዲቀንስ ጠቅላይ ሚኒስትር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት ስብሰባ ላይ ማንሳታቸውን ተከትሎ ኤምባሲዎች እየተዘጉ ስለመሆናቸው በማህበራዊ ሚዲያዎች የሚሰራጩ መረጃዎች ሀሰት መሆናቸውንም አምባሳደር ዲና ገልጸዋል። የውጭ ጉዳይ ሚኒስቴር የማሻሻያ ተግባራትን በማከናወን ላይ መሆኑን በመጠቆም በሂደት ሊታጠፉ የሚችሉ ኤምባሲዎች ሊኖሩ እንደሚችሉ እንደሚችሉ ግን ጠቁመዋል በተቀናጀ መንገድ ከሳዑዲ አረቢያ ዜጎችን የመመለሱ ስራ የቀጠለ ሲሆን ሁለት ሳምንት ባልሞላ ጊዜ ውስጥ እስከ ትናንት ሐምሌ አንድ ድረስ 21182 ዜጎች መመለሳቸውም ተገልጿል አምባሳደር ዲና ባለፈው ሳምንት በሰጡት መግለጫ ህጋዊ የመኖሪያ ፈቃድ ያላቸውም ዜጎች ከሳዑዲ እንዲመለሱ በመደረግ ላይ መሆኑን አንስተው ይህም በኢትዮጵያ ላይ ጫና ለማብዛት ታቅዶ የሚደረግ ነው ማለታቸው ይታወሳል ለአሜሪካ ድምጽ Kennedy you diabate at ababang?